በምዕራብ ወለጋ ላሎ አሳቢ ወረዳ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ገለጡ። የኦሮሚያ የጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተከፈተ ተኩስ ተኩስ ሰዎቹ መሞታቸው ይላል። ናኮር መልካ ከነቀምት ያጠናቀረውን የዚህን ዘገባ ዝርዝር ነው። ትናንት ከረፋዱ ሶስት ሰዓት ገደማ ምዕራብ ወለጋ ላሉ ሐሳቢ ወረዳ ገርጆ ሲበን ቀበሌ ውስጥ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በአካባቢው ነበርን የሚሉ የአይንማኞች ማኞች በወቅቱ ቁጥሩ ከፍተኛ የሆነ የመከላከያ ሰራዊት ወደ ደምቢዶሎ በማቅናት ላይ እያለ በተከፈተ ተኩስ ነው ብለዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ተኩሱን የከፈተውና ሰዎቹን የገደለ የመከላከያ ሰራዊት ነው ብለዋል። እኚሁ ግለሰብ የመከላከያ ሰራዊቱ የሆነ ግን ሰራዊት ለማደን ባደረገው ጥረት ወንድማቸውን እንደገደለ ተናግረዋል። ወንድሜ የአምስት ልጆች አባት ነው። በግብርና ስራ ነው የሚተዳደረው። የሚኖሩበት ምንም ነገር የላቸውም። የልጆቹ እናትም ታማሜ ነች። ልጆቹም ይኸው ሜዳ ላይ ቀሩ። እነዚህ ሰዎች የሰባ አምስት ዓመት አባቴን በእናቴ ፊት የኦነግን ታጣቂዎች የምትቀልበው እያሉ በሰደፍ ደረቱ ላይ መጥተው ጥለውት ሄዱ። ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በቦታው ተገኝተው የሞቱትን ሰዎች አስክሬን ወደ ሆስፒታል እንደወሰዱ ተናግረዋል። ጠዋት የጦር ሰራዊት የጫነ አርባ መኪና ያህል ከግንቢ ወደ ደንቢዶሎ እየሄደ እያለ ገርጆ የተባለ ቀበሌ ልዩ ስፍራ ውላ ፍራፍሬ ሲደርስ ነው ሰራዊቱ ወርዶ ሰባት ሰዎችን በቅጽበት የገደለው። የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ በዙ አቅቤ ካገን የማይታወቅ የታጠቀ ኃይልና በአካባቢው ጸጥታን ለማስከበር በሚንቀሳቀሰው የመንግስት ሰራዊት መካከል በተከፈተው ተኩስ የሞቱት ቁጥር ሰዎች ያንሳል ብለዋል። በእኛ እጅ ያለው የሟቾች ቁጥር አንተ ከምትለው በታች ነው። እኛ አራት ሰዎች እንደሞቱ ነው መረጃ ያለን። የመንግስት ሰራዊት ተኩስ ሲከፈትበት ሁኔታውን ለመቆጣጠር በሰጠው የአጸፋ ምላሽ የሰው ህይወት አልፏል። አንድ ሚኒባስም ወድሟል። አንድም ሰው ቢሆን የሞታው ያሳዝናል። በተከፈተው ተኩስ ጥቂት ሰዎች መቁሰላቸውን የሚናገሩት ግለሰቦች ከኢናንጎ ከተማ ሰባት ኪሎ ሜትር ርቆ ባለ ስፍራ ላይም አንድ የህዝብ ማመላለሻ ሚኒባስ ተቃጥሏል። የጊምቢ ሆስፒታል ሜዲካል ዳይሬክተር ዶክተር ደሳለኝ አበበ የሁለት ሰዎችን አስክሬን እንደመረመሩ ተናግረዋል። ህይወታቸው ያለፈ አንድ ወንድና ሴት ወጣቶች በሆስፒታላችን የአስክሬን ምርመራ ተደርጎላቸዋል። በግምት ሰላሳ ዓመት ይሆናቸዋል። እንደ ምርመራ ውጤት ሁለቱም በግራ ደረታቸው በኩል በጥይት ተመትተዋል። ስለደረሰው ግድያ እንዲያስረዱን የዞኑ አስተዳዳሪ የሆኑት አቶ ገመጭስ ተመስገን ጋር ደውለን ስለ ጉዳዩ ሙሉ መረጃ እንደሌላቸው ተናግረዋል። የዞኑ የጸጥታ ጽህፈት ቤት ምክትል ኃላፊው አቶ አጋሪ ደግሞ መረጃውን ለመስጠት ቃል ከገቡ በኋላ የእጅ ስልካቸውን ዘግተዋል። ትናንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ በሰጡት መግለጫ ስምንት ሰዎች መገደላቸውን፣ ጥቂት ሰዎችም እንደቆሰሉ ተናግረው ነበር። መንስኤውን በተመለከተ ግን ወደ ደንቢዶሎ በሚያቀናው የመከላከያ ሰራዊት እና ማንነቱ ያልታወቀ የታጠቀ ቡድን መካከል በተፈጠረው የተኩስ ልውውጥ ነው ሰዎቹ የተጎዱት ከማለት የዘለለ ሰዎቹንም የገደለው ኃይል የሚጣራ መሆኑን جي رجع على العلوم የወረዳ አስተዳዳሪ አቶ ጅሬኛ መላኩም ትናንት ስምንት ሰዎች መሞታቸውን አምነዋል። የገደለው በአካባቢው ሲያልፍ የነበረ መከላከያ ሰራዊት ነው ቢባልም ያጣራነው ነገር ግን የለም ብለዋል። በድርጊቱም ክፉኛ ማዘናቸውን ገልጸዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ዛሬ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሰሞኑን በምዕራብ ወለጋ በመከላከያ ኃይልና በኦነግ ታጣቂዎች መካከል ግጭት መፈጠሩን አንስተዋል። አሁንም መንግስት በክልሉ ሰላም እንዲኖር ቁርጠኛ አቋም ካለው የኦሮሞ ነጻነት ግንባር ከመንግስት ጋር ለመነጋገር ዝግጁ መሆኑን ነው ሊቀመንበሩ ያስታወሱት። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ነቀምቴ